ናራቲቭ ድርሰት። ብዙ ዛፎች በክረምት ወራት ያድጋሉ። ማደግ። ያላንዳች ምክንያት ወደ ቢሮ መሄድ አያስፈልግም። አንዳች። አባቱ ብዙ ሀብት አለው። መስሪያ ቤቱን ሲያቋቁሙ እዚህ አልነበርሁም። አቋቋመ፣ ማቋቋም፣ ያቋቁማል። የታሰበውን ስራ እንደሚሠራ ይታመናል። መታመን በአሁኑ ዘመን ብዙ አገሮች በኢኮኖሚ ለማደግና የሕዝባቸውን የኑሮ ደረጃ ለማሻሻል በየጊዜው ብዙ ጥረት ያደርጋሉ። ከነዚህም ጥረቶች አንዱ በትልልቅ ወንዞች ላይ ግድብ እየሰሩ በዙሪያው የሚገኘውን መሬት በመስኖ ውኃ እንዲጠጣ ማድረግ ነው። ውኃ በማጣት ምክንያት ገጠር ሆኖ ያላንዳች ሀብት ይኖር የነበረው መሬት በአጭር ጊዜ ውስጥ በልጽጎ ማናቸውንም ዓይነት እህል ፍሬና አትክልት ሲሰጥ ይታያል። ከዚህም በላ ግድብ ሌላ ጥቅም አለው። ከውሃ የሚገኘው የኤሌክትሪክ ኃይል ኢንዱስትሪ ለማቋቋምና ለማስፋፋት በጣም አስፈላጊ ነው። ይህንም በማሰብ አሁን የኢትዮጵያ መንግስት በአገሩ ውስጥ በሚገኙት በትልልቅ ወንዞች ላይ ግድብ ለመስራትና በመስኖ ውሃ በዙሪያው የሚገኙትን ቦታዎች ለማጠጣት አስበዋል። ለምሳሌ በቅርብ ጊዜ የተፈጸመው የቆቃ ግድብ የኤሌክትሪክ ኃይል በመስጠቱ ጥቅሙ ታውቋል። ወደፊትም ይህን የመሳሰሉ ግድቦች ለማቋቋም ስለታሰበ የአገሩ ኢኮኖሚ በአጭር ጊዜ ውስጥ አድጎ የሕዝቡን የኑሮ ደረጃ እንደሚያሻሽል ይታመናል። ጥያቄዎች። በአንዳንድ አገሮች ውስጥ የግድብ ስራ ለምን በጣም አስፈላጊ ሆነ? ግድብ ለአንድ አገር ህዝብ ከሚሰጠው ጥቅሞች ጥቂቶቹን ተናገር። አሜሪካ ውስጥ ብዙ ለም ቦታ አለ። ኢትዮጵያ ወደፊት ሌላ ግድብ ለመሥራት ትመኛለች። በዓለም ውስጥ በትልቅነቱ የታወቀው ግድብ የት አገር ነው? ስሙስ ማን ይባላል? እርሶ ግድብ አይተው ያውቃሉ? ኢትዮጵያ ውስጥ የታወቀው ግድብ ማን ይባላል? አሜሪካ አሁን እንዳለፈው ጊዜ በአገሯ ውስጥ ግድቦች ትሰራለች። This is the end of Unit 43.